ትኩረት በአፍሪካ ዘምዘም ዳርፉር ከሚገኘው መጠለያ ጣቢያ ዳግም ለተፈናቀለችው እናት ለአዚዛ እስማኤል ኢድሪስ ለልጆቿና በሚሊዮን ለሚቆጠሩ ብጤዎቻቸው በእርግጥ ሕይወት መከራ ነው። የፍጥኖ ደራሽ ጦር ባልደረቦች ቤቶቻችንን አነደዱት እያለች ትቀጥላለች አዚዛ። ምንም ነገር አልቀረንም። ቤቶቻችንን አጋዩት። ከአራትና አምስት ቀናት በኋላ ወደ ጣዊላ ጉዞ ጀመርን። ግን መንገድ ላይ ያዙንና አህዮቻችንን፣ ፍራሾቻችንን፣ ብርድ ልብሶቻችንን ሁሉንም ዘረፉን። ባዶ እጅና እግራችንን ይዘን እዚህ ደረስን። ሦስተኛ ዓመቱን በያዘው በሱዳን የርስ በርስ ጦርነት የተገደሉትን ሰዎች ቁጥር በትክክል የቆጠረው የለም። ገማቾች እንደሚሉት ግን ሟቹ ከ150 ሺህ ቢበልጥ እንጂ አያንስም። የተባበሩት መንግሥታት ድርጅት እንደሚለው ደግሞ 50 ሚሊዮን ከሚገመተው የሱዳን ሕዝብ ግማሽ ያክሉ ለረሃብ ተጋልጧል። 13 ሚሊዮኑ ከቤት ንብረቱ ተፈናቅሏል ወይም ተሰዷል ለህዝቡ እርዳታ የሚሰጠው ዓለም የተሰላቸ መስሏል የተገኘውን እርዳታ ለችግረኛው ለማቀመስ ሲሞከር ደግሞ ተፋላሚ ኃይላት መንገድ ይዘጋሉ ወይም እርዳታውን ይዘርፉታል ጠዊላ ውስጥ የእርዳታ ድርጅቶች ታገኛላችሁ ብለውን ነበር እዚያ ስንደርስ ግን ማንም የለም። ለእኛ እህል ውሃ የሚሰጠን ቀርቶ ለልጆቻችን አንዲት ብስኩት እንኳ የሚሰጠን አላገኘንም። ሰሚ ያጣ ሮሮ። በልማዱ ዓለም አቀፍ የሚባለው ማህበረሰብ የሱዳኖችን እልቂት፣ ስቃይ፣ ሰቆቃም ብዙም ከቁብ የቆጠረው አይመስልም። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕን ለማስተናገድ ጠብር ግፍ ሲሉ የሰነበቱት የአረብ ሀገራትም የሚደግፉት ኃይል በጦርነቱ የበላይነት እንዲያገኝ ከመሻኮት ባለፍ ጦርነቱን ለማስቆም የሚፈልጉ አልመሰሉም። እርግጥ ነው የፋርስ ባሕረ ሰላጤ የትብብር ምክር ቤት የተባለው ማህበር የሚያስተናብራቸው ስድስቱ የአካባቢው ሀገራት መሪዎች ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጋር ባደረጉት ጉባኤም የአረቦችን አቋም ያንጸባርቃል በተባለው መግለጫ ላይ የሳውዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሰልማን ሱዳንን መጥቀሳቸው አልቀረም። ከዚህ አኳያም በየመን አጠቃላይ ፖለቲካዊ መፍትሄ እንዲገኝ በሀገሪቱ የፖለቲካ ኃይላት መካከል ድርድር እንዲደረግ ሳውዲ አረቢያ ጥረቷን ትቀጥላለች። የሱዳንን ቀውስ ለማስወገድ በሳውዲ አረቢያና በአሜሪካ ድጋፍ የሚደረገው የጅዳ መድረክ እንዲቀጥል የምናደርገውን ጥረትም እንቀጥላለን ለማለት ያክል አሉ። ውጊያው ግን መልኩን ቀይሮም ከታንክ መድፍ፣ አዳፍኔ፣ መትረየስ ወደ ሰው አልባ አውሮፕላን ወይም ድሮን ተቀይሮ ቀጥሏል። ካለፈው ጥር ወዲህ በተለያዩ አካባቢዎች ከፍተኛ ሽንፈት የገጠመው የጀኔራል መሐመድ ሐምዳን ዳጋሎ ሐሚቲ ፈጥኖ ድራሽ ጦር ከርቀት በሚዘውራቸው ሰው አልባ አውሮፕላኖች በተለይ ፖርት ሱዳን የሚገኙ የመከላከያ ጦር ሰፈሮችን የጦር መሳሪያ ግምጃ ቤቶችን፣ ነዳጅ ማከማቻዎችን፣ ለሰላማዊ አገልግሎት የሚውሉ ወደቦችን፣ የእርዳታ ቁሳቁሶችን ጭምር እያጋየ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ ባለፈው ሳምንት በቃል አቀባያቸው በፈርሃን ሐቅ በኩል እንዳሉት የሰው አልባ አውሮፕላኖቹ ድብደባ በአስቸኳይ መቆም አለበት። መግለጫችን ለሱዳን የሰብአዊ እርዳታ በሚገባበት በዋናው ወደብ በፖርት ሱዳን ላይ በቅርቡ የሚፈጸመው የሰው አልባ አውሮፕላን ድብደባ ዋና ጸሐፊውን በጣም ያሳሰበ መሆኑን የሚያመለከት ነው። ጦርነቱን ይበልጥ የሚያባበስ እርምጃ በርካታ ተጨማሪ ሰላማዊ ሕዝብን ሊጨርስ እንደሚችልና የመሠረተ ልማት አውታሮችን ይበልጥ እንደሚያጠፋ አስጠንቅቀዋል። የተባበሩት መንግስታት ድርጅት መግለጫ በተሰማ በአራተኛው ቀን ግን የሱዳን ፈጥኖ ደራሽ ጦር ኢላማውን ከፖርት ሱዳን ወደ ርዕሰ ከተማ ካርቱም አዙሮ የካርቱም የውሃ ማጠራቀሚያ ጋኖችን፣ የኤሌክትሪክ ኃይል ማከፋፈያ መስመሮችንና ሌሎች የመሠረተ ልማት አውታሮችን በሰው አልባ አውሮፕላን እያደባያቸው ነው። ሰው አልባ አውሮፕላኖቹን ለፍጥኖ ደራሹ ጦር ያስታጠቀችው ወይም ግዢውን ያመቻቸችው ወትሮም ለጀኔራል ሐሚቲ ጠንካራ ድጋፍ ትሰጣለች የምትባለው የተባበሩት አረብ ኤምሬቶች ናት ይባላል። ጀኔራል አብዱልፈታህ አልቡርሃን የሚመሩት የሱዳን መንግስት የተባበሩት አረብ ኤምሬቶችን በዘር ማጥፋት ወንጀል አይሲጂ በሚል ምህጻረ ቃል በሚጠራው የተባበሩት መንግስታት ድርጅት ፍርድ ቤት ላይ ከሷታል። የአቡዳቢ ባለሥልጣናት ግን ወቀሳውንም ክሱንም ውድቅ እንዳደረጉት ነው። የዩናይትድ ስቴትስ የዲሞክራቲክ ፓርቲ የምክር ቤት እንደራሴዎች በበኩላቸው የሱዳኑን ጦርነት አባብሳለች ለምትባለው የተባበሩት አረብ ኤምሬቶች ዩናይትድ ስቴትስ የጦር መሳሪያ እንዳትሸጥ የሚያግድ ደንብ አርቅቀዋል። እንደራሴዎቹ በጋራ ለዩናይትድ ስቴትስ ህግ መወሰኛ ምክር ቤት ወይም ሴኔት ያቀረቡት ደንብ አሜሪካ ከዚህ ቀደም ለተባበሩት አረብ ኤሚሬቶች ለመሸጥ ያደረገችው ሶስት አይነት ውል እንዲታገድ የሚጠይቅ ነው። የፕሬዚደንት ዶናልድ ትራምፕን የሪፐብሊካን ፓርቲና መስተዳድር የሚቃወሙት የዲሞክራቲክ ፓርቲ የምክር ቤት እንደራሴዎች ዋሽንግተን ውስጥ ያለፈውን ሽያጭና ግዢ ለማሳገድ የህግ አንቀጽና ቃላትን ሲቀምሩ ፕሬዚደንት ዶናልድ ትራምፕ አቡ ዳቢ ውስጥ ለሼክ መሐመድ ቢን ዘይድ አልናህያን የ200 ቢሊዮን ዶላር ጦር መሳሪያና ሸቀጥ ለመሸጥ ተስማሙ። ካርቱም ውሃ እንደተጠማች፣ በመብራት እጦት እንደተዳፈነች ቀን ሌላ ቀን ወለደ። የማሊ ጊዜያዊ ወታደራዊ መንግስት ባለፈው ማክሰኞም የሀገሪቱን የፖለቲካ ማህበራትና ድርጅቶችን በሙሉ አግዷል። ወታደራዊ መንግስት የፖለቲካ ማህበራትን ያገደው ርዕሰ ከተማ ባማኮ ውስጥ ዲሞክራሲያዊ የተባለ ፖለቲካዊ እንቅስቃሴ የሚያደርጉ አቀንቃኞችን ካሰረም፣ እዚያው ባማኮ ውስጥ የመድብለ ፓርቲ ስርዓት የሚሹ ወገኖች በአደባባይ ሰልፍ ጥያቄያቸውን ካሰሙ ከዕለታት በኋላ መሆኑ ነው። መንበሩን ለንደን ያደረገው የቻተም ሃውስ የጥናት ተቋም ባልደረባ ፓውል ሜሊ እንደሚሉት ማሊ በዲሞክራሲያዊ ስርዓት ግንባታም ደምቃ የምትታይ ነች። በተለይ በ1990ዎቹ እንደ ግሪጎሪያኑ አቆጣጠር የተከጣጠለው የዲሞክራሲ ጥያቄ ባስከተላቸው መፈንቅለ መንግስቶች ጎልታ የምትነሳም ሀገር ናት። ማሊ እንደሚሉት አሁን የፖለቲካ ማህበራት መታገዳቸው ለዚያች ሀገር ዲሞክራሲ ታላቅ ውድቀት ነው። The events in Mali of the last few days ባለፉት ጥቂት ቀናት ማሊ ውስጥ የተደረገው ነገር ለዴሞክራሲ እንቅፋት ነው። ሀገሪቱ በተቃውሞና በ1990ዎቹ የዴሞክራሲ ጥያቄዎች በገፏቸው መፈንቅለ መንግስቶች ትታወቃለች። አልፎ አልፎ በወታደራዊ መፈንቅለ መንግስቶች ቢቋረጥም ለረዥም ጊዜ የተመረጠ መንግስት የነበራት ሀገር ናት። የማሊ የፖለቲካ ማህበራት፣ ድርጅቶችና ፖለቲካዊ እንቅስቃሴዎች የታገዱት ለምን ያህል ጊዜ እንደሆነ የማሊ ወታደራዊ መንግስት ባለስልጣናትም ሆኑ መገናኛ ዘዴዎች በግልጽ ያሉት ነገር የለም። የፖለቲካ ተንታኝ ሜሊ እንደሚሉትም እርምጃው የሚቆይበትን ጊዜ መተንበይ አይቻልም። ይሁንና ከዚህ ቀደም የማሊ ህዝብ የሚታወቅበት የዲሞክራሲ ጠያቂነቱ ከግምት ሲገባ እገዳው ለረጅም ጊዜ መቆየቱን ህዝቡ የሚቀበለው አይመስለኝም ይላሉ ተንታኙ። የዲሞክራሲያዊ እንቅስቃሴዎች ለረጅም ጊዜ ተዘግተው መቆየታቸውን የማሊ ህዝብ ይቀበለዋል ብዬ አላስብም። የማሊ የህግ ባለሙያ ቶማኒ ኦመር ዲያሎ ግን የፖለቲካ ፓርቲዎቹ መታገድ ህጋዊ ጥያቄ ለማንሳት ምንም አይነት ቀዳዳ አይከፍትም ባይ ናቸው። ኮሎኔል አሲሚ ጎይታ የመሯቸው የማሊ የጦር መኮንኖች እንደ ግሪጎሪያኑ አቆጣጠር በ2020ና በ2021 ካደረጉት መፈንቅለ መንግስቶች ወዲህ ምዕራብ አፍሪቃዊቱ ሀገር ማሊ በወታደራዊ ስርዓት እየተገዛች ነው። ኮሎኔል ጎይታ በአጭር ጊዜ ውስጥ ምርጫ እንደሚደረግ ቃል ገብተው ነበረ። ይሁንና የካቲት 2024 እንደ ግሪጎሪያኑ አቆጣጠር ይደረጋል ተብሎ የነበረው ምርጫ ቴክኒካዊ በተባለ ምክንያት ሳይደረግ ቀርቷል። ባለፈው ሚያዝያ ደግሞ የማሊ ጊዜያዊ መንግስት ሚኒስትሮች የኮሎኔል ጎይታ የመሪነት ስልጣን እንዲራዘም ወስነዋል። ይህም ጠንካራው ኮሎኔል እስካሁን አምስት ዓመት ያክል የቆዩበትን የመሪነት ስልጣን ወደፊትም አምስት ዓመት ይቀጥሉበታል ማለት ነው እድሜ ከሰጣቸው ወይም መፈንቅለ መንግሥት ከሳታቸው። ባለፈው ማክሰኞ የፖለቲካ ፓርቲዎች መታገዳቸው ደግሞ የዲሞክራሲያዊን ስርዓት ተስፋ ጨርሶ እንዳያጠፋው ነው ያሰጋው። ከጀርመኑ ወጋ ጥባቂ የክርስቲያን ዲሞክራሲያዊ ህብረት ሴዲኦ ጋር የቅርብ ግንኙነት ያለው የኮንራድ አደናወር መታሰቢያ ጥናት ተቋም ባልደረባ ውልፍ ሌሴንግ እንደሚሉት የማሊ ወታደራዊ መንግስት እርምጃ ምርጫ ይደረጋል ብሎ ለሚጠብቀው ህዝብ ተስፋ አስቆራጭ ነው። የማሊ መንግስት የፖለቲካ ፓርቲዎችን ማገዱ አንድ እርምጃ ወደኋላ መመለስ ነው። ዘንድሮ ምርጫ ይደረጋል ብሎ ለሚጠብቀው ህዝብ ደግሞ ተስፋ አስቆራጭ ነው። ተቃዋሚ ፓርቲዎች ለዲሞክራሲያዊ ስርዓት መመስረት የሚያደርጉትን ትግል እንደሚቀጥሉ አስታውቀዋል። ለህገ መንግስት መከበር የወጣቶች ህብረት የተባለው ትብብርም አባላቱ የማሊ ህገ መንግስት እንዲከበር የሚያደርጉትን ትግል አጠናክረው ይቀጥላሉ ብሏል። የትብብሩ አባል ኤሳይታ ሊ እንደምትለው ማሊ ውስጥ ዲሞክራሲያዊ መርሆችን ለማስከበር እሷና ብጤዎቿም በጽናት ይታገላሉ። ትኩረት በአፍሪቃ የዛሬው እስካሁን የተከታተላችሁትን ይመስል ነበረ። ነጋሽ መሐመድ ነኝ። መልካም የሳምንት መጨረሻ